በኮንሶ አንዳንድ ቀበሌዎች ተሰማርቶ የነበረው የመከላከያ ሰራዊት ቢወጣም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ነው ሲሉ ከኮንሶ የሕዝብ ተወካዮች አንዱ ነኝ ያሉት አስታውቀዋል። ለቀናት የወደቁ አስከሬኖችም እስከዛሬ ለማንሳት አልተቻለም ብለዋል። የደቡብ ክልላዊ መንግሥት ቃል አቀባይ ግን ይህንን ያስተባብላሉ። ሕዝቡም እየተረጋጋና ወደ ዘወትር ውሎ እየተመለሰ ነው ብለዋል። ዘገባውን ነሆ። በኮንሶ የተፈጠረውን ግጭት አስመልክቶ ከኮንሶ ህዝብ 23 ተወካዮች መካከል አንዱ መሆናቸውን የሚገልጹት አቶ ገመቹ ገንሴ እንደሚገልጹት ከሆነ በመሰረቱ የተቀየረ ነገር የለም አንድ የተለወጠ ነገር ቢኖር የመከላከያ ሰራዊቱ ከአካባቢው ወጥቷል። ይሁንና በተነሳው ሰራዊት ፈንታ የተተካ የታጠቀ ኃይል አለ ነው የሚሉት ሶስት የዞኑ ወረዳዎች የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ሁለት ቀበላት ጋር በከባድ ውጊያ ላይ ነው ያለው ከትላንትና ማታ ጀምሮ እስካሁን ድረስ። ቀበሎቹ ጃርሶና ብርብርሳ ይባላሉ። ጃርሶና ብርብርሳ። አቶ ገመቹ አክለውም ግጭቱ በተቀሰቀሰባቸው አካባቢዎች እየተፈጸመ ነው ያሉትንም በሚከተለው መንገድ አብራርተዋል። እስካሁን ድረስ አስከሬን ማንሳት አለመቻሉን ከዛሬ ድረስ አስከሬን ማንሳት አሁንም በሆን በከፍተኛ ሁኔታ እየተከላከለ ነው ያለውና ዛሬ ሶስተኛ ቀን ያስቆጠረ አስከረን ነው። እንግዲህ ምን እንደመሆን አይታወቅም። እንደዛ ቅስራቶችም በጥተዋል። በአሁኑ ጊዜ እስካሁን ድረስ በትላንትናና በዛሬ ብቻ ወደ ስምንት ሰዎች ታስረዋል። ሙላሌ መንግስቱና አዲሱ ሙሉ የሚባሉት ትላንትና ዕለት ተደብድቦ ታስሯል። ወደ አርሶ አደሮችም እንደዚሁ ወደ ከብቶቻቸውን ለማየት በሚሄዱበት ጊዜ ታስሮ ዛሬ ይህል እንኳን እንዳያገኙ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ በጣም የሚያሳዝነው ነገር ወደ አስራ ሰባት የማረኳቸው ሰዎች ብልቻቸው ነው እየተቀጠቀጡ ለመግለጽ ራሱ በሚያሳቅፍ ሁኔታ ላይ ነው የሚገኘው እና በጣም የሚያሳዝነው ይህኛው ደግሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን የዛሬውን የአካባቢውን ሁኔታ ለቪኦኤ ሲገልጹ እንዳሉት ሶስት መድረኮች ተዘጋጅተው ነበረ እነዚህ ሶስት መድረኮች በአመራር በወጣቶችና ህብረተሰቡን የሚወክሉ ያሏቸው አካሎች በወቅቱ ሁኔታ ላይ ውይይት አድርገዋል ብለዋል ህገወጥ ድርጊት ፈጽመዋል ባሏቸው አካላት ላይም መንግስት ህጋዊ እርምጃ እንዲወስድ ሀሳብ አቅርበዋል ብለዋል በህብረተሰቡ ዘንድ አለ የሚሉትን እንቅስቃሴ በሚከተለው አኳን ገልጸውታል ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴን ያለው ህብረተሰቡ ማህበራዊ ህይወቱን ሊያስቀጥል የሚችልበት እድልና ሁሉም አካባቢ ላይ በተረጋጋ መልኩ ወደ ስራው የተመለሰበት አግባብ አለና ወደ ሌላ ቦታ የወጡም አካላት ተመልሰው ወደ ቀያቸው ሊገቡ የሚችሉበትን እድል እየተመቻቸን ያለው ወይዘሮ ሂክማ በግጭቱ ሳቢያ በንብረት ላይም ሆነ በሰው ህይወት ላይ ስለደረሰው ጉዳት ከትናንቱ የተለየ መረጃ ሊሰጡኝ እንደማይችሉ ገልጸውልኛል። አቶ ካሳይ አርካይዶ የተባሉ የአካባቢው ነዋሪ በበኩላቸው ዛሬ የሆነውንና ራሳቸው ደረሰብኝ ካሉት ጉዳት ጋር አዛምደው ለቪኦኤ ገልጸዋል። ዛሬም አልቀነሰም ጦርነቱ። ምክንያቱም ፊትለፊት ሰራዊት እየተዋጋ በኋላ ቤት ንብረቶች እያቃጠሉ ነው። ብዙ ንብረት ወድሟል። ዝም ተፈናቅሎ ከቤት ዛሬም ንብረቶች ብዙ እየተቃጠሉ ነው። በአይን ያየው ነው። ሩቅ ወኜ እያየው ነው። እርሻ ላይ ያለው እህል አሁን የእኛ አካባቢ እህል መሰብሰቢያ ጊዜ ነው። እህል ሳይወቀት ወደ ቤት ሳይግባ ማሳ ላይ ያለው እህል በሙሉ እየተቃጠለ ማሽላ፣ በቆሎ ሁሉ እየተቃጠለ ነው። እስከ ዛሬ በሰው ላይ የደረሰ ጉዳት አለ እናንተ አካባቢ? አዎ፣ እኔ አባቴ ጋር የተወሰነ ንብረት ነበረኝ የኮንሶ ህዝብ፣ በሰገን አካባቢ ህዝቦች ዞን ሳይሆን ራሱን በሻለ ኮንሶ ህዝብን በሚያካልል በዞን ደረጃ የተዋቀረ የአካባቢ አስተዳደር እንዲቀዳጅ ጥያቄ አቅርቦ በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ውድቅ እንደተደረገበት ይታወሳል። ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚገልጹት አቶ ገመቹ የግጭቱ መንስኤ ይኸው ህጋዊ የህዝብ ጥያቄ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ